በሱዳን የዳርፉር ግዛት የዳርፉርን አምስት ክፍላተ ሀገር በአንድ አስተዳደር ስራ አዋቅሮ ለማዋሃድ የታቀደ አነ ታራኪ ውሳኔ ህዝብ ከትናንት በስቲያ ሰኞ ጀምሮ እየተካሄደ ነው። ዛሬ ያበቃል። በአሁን ሰዓት አብቅቶ ሊሆን ይችላል። በአውሮፓውያኑ የዘመን አቆጣጠር በሁለት ከ2013 ዓ ም ጀምሮ እየተካሄደ ያለውን ውጊያ የሸሹ ብዙ ሺህ ዜጎች ድምፅ መስጠት ያለመቻላቸው ደግሞ በውሳኔ ህዝቡ ተአማኒነት ላይ ብዙ ጥያቄዎችን አስነስቷል። ከናይሮቢ የጂል ክሬግ ዘገባ ደርሶናል። ሰሎሞን ክፍሌ ለዲሞክራሲ በተግባር ዝግጅት ይዞታል። የሱዳን መንግሥት የዳርፉርን ግዛት በአምስት ክፍላት ሀገር ከፋፍሎ ያዋቀረው እንደ አውሮፓውያን ዘመን አቆጣጠር በ1994ና 2012 ዓ ም ሁለት ጊዜ ነው። አሁን ካርቱም የምትደግፈውም ይህንኑ የቆየውን አወቃቀር ነው። የውህደቱ ደጋፊዎች የሚሉት ዳርፉር የ 2003 ቱን ግጭቶች የጫረውን ቁልፍ ምክንያት ለማስወገድ ይበልጥ ሥልጣንና ተደማጭነት ያጎናጽፋታል ነው። የሽምቅ ተዋጊዎቹም ለረጅም ጊዜ ሲያስረዱ የቆዩት ዳርፉር ከኢኮኖሚም ሆነ ከፖለቲካ ተሳትፎ እንድትገለል ተደርጋለች፣ የጸጥታ ጥበቃ ሁኔታውም የዕለት ተዕለት ስጋት ሆኖባት ቆይቷል የሚል ነው። አሁንም ታዲያ እየተካሄደ ባለው ሕዝበ ውሳኔ ብዛት ያላቸው የዳርፉር ነዋሪዎች ድምፅ እንደማይሰጡ ይናገራሉ። በሰሜን ዳርፉር ግዛት የዋና ከተማዋ አልፋሽር ነዋሪ አንዱ ናቸው። ሰው ድምጽ ለመስጠት ፍላጎት ያለ ሆኖ አይታየኝም። አብላጫው የዳርፉር ሕዝብ ረፈረንደሙን የተቃወመ መስሎ ይታያል። መንግሥት በበኩሉ በዳርፉር የሚኖሩ የሀገር ውስጥ ተፈናቃዮች መምረጥ ይችላሉ ይላል። ሆኖም ከግዛቱ ሸሽተው የሄዱ ወይም ሀገር ጥለው የወጡ ግን ድምፅ መስጠት አይችሉም ብሏል። በመንግስቱ መግለጫ መሰረት ሶስት ሚሊዮን ተኩል ሕዝብ በሕዝበ ውሳኔው ድምፅ ለመስጠት ተመዝግቧል። ተንታኞች ግን አሕዙን አይቀበሉም። ከዚህ ቀደም በመንግሥትና በተባበሩት መንግሥታት ድርጅት ስለ አገር ውስጥ ተፈናቃዮች የተሰጡ ቁጥሮች አልተጣጣሙም ሲሉም ያስረዳሉ። ዩናይትድ ስቴትስም በተፈናቃይ ካምፖች የተካሄዱ የመራጭ ምዝገባዎች በቂ ባለመሆናቸው ሕዝበ ውሳኔው ታማኝ አይሆንም የዳርፉርን የሰላም ንግግር ሂደትም ይጎዳል ብላለች። እየተካሄደ ባለው ውጊያ ምክንያት በሕዝበ ውሳኔው አንካፈልም ያሉ አንዳንድ ሽምቅ ተዋጊዎች፣ ተፈናቃዮች በተገለሉበት ሁኔታ መንግሥት ደጋፊዎቹን በተለይ ስፋት ባለው ግዛት ውስጥ ያሉትን ድምፅ እንዲሰጡ እያደራጀና እያሰባሰበ ነው ይላሉ ቡሻራ ማናጎ። የአነስተኛው የሱዳን አርነት እንቅስቃሴ ሰራዊት አንጃ የሆነው የሚኒ ሚናዊ አባል ነው አለ የሚለውን ችግር ያስረዳል። እንዴት ነው ከሦስት ሚሊዮን በላይ የሀገር ውስጥ ተፈናቃዮች ካምፖች ውስጥ በሚገኙበት ስደተኞች በበዙበትና ጦርነቱ በቀጠለበት ሁኔታ ሬፍረንደም ማካሄድ የምትችለው ህዝቡ ሐሳቡን በነጻነት መግለጥ በማይችልበት ሁኔታ ላይ ያለ እንዴት ውሳኔ ህዝብ ማካሄድ ይቻላል ሲል ይጠይቃል። ቡሻራ ማንጎ የሚኒ ሚናዊ አነስተኛው ሽምቅ ተዋጊ አንጃ አባል ሌላው ችግር ካለፈው ጥር ጀምሮ ተጨማሪ አንድ መቶ ሰላሳ ስምንት ሺህ ሰዎች በመንግስቱ ወታደሮችና በአብዱል ዋሂድ አማጽያን መካከል ውጊያ በመቀስቀሱ ምክንያት ከቤት ንብረታቸው ተፈናቅለዋል። የሱዳን ማስታወቂያ ሚኒስትር አህመድ ቢላል ኦስማን ለቪኦኤ ሲናገሩ መንግሥታቸው ይህን ረፈረንደም በማዘጋጀት እንደ አውሮፓውያን ዘመን አቆጣጠር በ2011 የተደረሰውን የሰላም ስምምነት አንደኛውን አንቀጽ ተግባራዊ አድርጓል ሲሉ አስረድተዋል። ጽህፈት ቤቱን እዚህ በዋሽንግተን ዲሲ ባደረገውና ኢነፍ ፕሮጀክት በተሰኘው ድርጅት ውስጥ የፖሊሲ ተንታኙ ጆን ሐርሽ ግን በሱዳኑ የማስታወቂያ ሚኒስትር አስተያየት አይስማሙም። ኢነፍ ፕሮጀክት በስብና ላይ ሊፈጸም የሚችለውን ግፍ ለመከላከል የሚሠራ የፖሊሲ ቡድን ነው። ይሄ ለእኔ ግልጽ አልሆነልኝም። በምን አይነት ነው ሕጋዊ እንዳልሆነ በስፋት የሚነገርለትን የሰላም ስምምነት ተከትሎ በተካሄደ ሬፈረንደም ወደፊት መራመድ የሚቻለው። የሁለት ሺህ አስራ አንዱን የሰላም ስምምነት ብዙዎች የሚያዩት ሁሉንም ያላካተተና ተግባራዊነቱም የደከመ አድርገው ነው። ሮዛሊንድ ማርስደን ቀድሞ በሱዳን አምባሳደር ነበሩ። መንግስት ተስፋ የሚያደርገው ረፈረንደሙን በማካሄድ የዳርፉር ግጭት አብቅቷል የሚል መልእክት ለማስተላለፍ ነው። ከዚያ ቀጥሎ ተስፋ የሚያደርጉት ደግሞ የሀገር ውስጥ ተፈናቃዮች ካምፖች ከእንግዲህ ወዲህ ስለማያስፈልጉ ይዘጉ፣ የአፍሪቃ የሰላም አስከባሪዎችም ከሀገር ይውጡ ለማለት ይመስለኛል። ዳርፉር አሁንም ስጋት ላይ መሆኗ የሚያሳስባቸው ወገኖች ግን ረፈረንደሙ እንዲያውም ውጥረቱ እንዲያባብስ ይችላል ሲሉ ፍራቻቸውን ይገልጻሉ። የተባበሩት መንግስታት ድርጅት እንደሚገልጸው አማጺያኑ ልዩነት ይደረግብናል እንገለላለን፣ ሲሉ በማባረር ውጊያ ከጀመሩ እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓ ም ወዲህ በዳርፉር ከ300 ሺህ በላይ ሰዎች ተገድለዋል። መንግሥት ለዚያ እንቅስቃሴ ምላሽ የሰጠውም ጃንጃዊድ የተባሉ ሚሊሻዎችን በማቋቋም እንደሆነ ይዘገባል። የጃንጃዊድ ሚሊሻዎች በወቅቱ ግዛቲቱ ውስጥ ከባድ ትርምስ በመፍጠር ይከሰሳሉ። የሱዳኑ ፕሬዝዳንት ኦማር አልበሽር በዳርፉር ለተፈጸሙ የጦር ወንጀሎችና ሰብአዊ ፍጅት በዓለም አቀፉ የወንጀል ፍርድ ቤት ይፈለጋሉ። በዳርፉር ለሦስት ቀናት የተካሄደው ሪፈረንደም ዛሬ ያበቃል።